የሳውዲ አረቢያ መንግስት በሙስና ከጠረጠራቸውና በቁም ስር ከሚገኙት የመንግስት ባለስልጣናትና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ ሁሴን አላሙዲ ይገኙበታል ቅዳሜ ዕለት ከታሰሩት የንጉሳዊ ቤተሰብ አባላትና ሚኒስትሮች መካከል ቢሊየነሩ ዋሊድ ቢልታል የቀድሞ የብሔራዊ ክቡር ዘበኛ ጦር ኃላፊ የቀድሞ የገንዘብ ሚኒስቴርና ሌሎችም ይገኙባቸዋል የሳውዲ አረቢያ አልጋወራሽ መሐመድ ቢን ሳልማን በጀመሩት የጸረ ሙስና ዘመቻ በቁጥጥር ስር ከዋሉት መካከል አስራ አንድ ልዑሎች፣ አራት ሚኒስትሮችና ከአስር በላይ የቀድሞ ሚኒስትሮች የሚገኙበት ሲሆን ሼክ መሐመድ ሁሴን አላሙዲም በሪት ካርተን ሆቴል የቁም ስር ላይ ከዋሉት ስም ዝርዝር ውስጥ ተገኝተዋል። በኢትዮጵያ የሚገኙት የሼክ መሐመድ አላሙዲ ጠበቃ አቶ ተካስፋው እስከ ትላንት እሁድ ጠዋት ድረስ በስልክ አግኝተዋቸው እንደነበር ለአሜሪካ ድምጽ ተናግረዋል። በእኔ በኩል እንደ ማንኛውም ሰው ከምሰማ በስተቀር የተከሰይ መረጃ የለም። ከእሳቸው ጋር እስከ ትናንት ድረስ በስልክ እየተገናኘው ነበር እና ምንም የማውቀው ነገር የለም። መቼም የህግ ባለሙያ ከሆኑ ከሰማችሁስ በኋላ ሁኔታውን ለመከታተል ያደረጋችሁት ጥረት ምንድን ነው? አሁን ያሉበትን ሁኔታ ለማወቅ። አይ እንግዲህ እኔ ያው የህግ ጉዳይ ሲሆን ነው የህግ ጉዳይ ለማማከር ካልሆነ በስተቀር እኔ ከሳቸው ጋር አልገናኝም። የህግ ችግር ሲያጋጥም ብቻ ነው እና እሳቸው ከሚደውሉ በስተቀር እኔ ደውዬ እሳቸውን የማግኘት አክሰሱ የለኝም። ሲፈልጉኝ እሳቸው ይደውላሉ ለስራ ጉዳይ። ከዚህ ውጭ ግን እንደ ማንኛውም ሰው ሰምቻለሁ፣ ግን እርግጠኛ ሁኜ እንዲህ እንዲህ ነው ብዬ ለመናገር ግን ይቸገራለሁ። በስልክ ሲያናግሯቸው ነበረ? አግኝተዋቸዋል? እስከ ትላንት? አዎ በስልክ አግኝቻቸዋለሁ፣ እስከ ትናንት አግኝቻቸዋለሁ። ስለ ስራ ጉዳይ አውርተናል። እኔ ሁሉ ነገር የሰማሁት ዛሬ ነው። ስንት ሰዓት ነበር የተገናኛችሁት? ትናንትና ጠዋት ጠዋት ተገናኝተናል። የአሜሪካ ድምጽ ምንጮች እንዳረጋገጡት ሼክ መሐመድ ከትላንት ጠዋት አራት ሰዓት በኋላ የስልክ ግንኙነታቸው መቋረጡን ነው። በአሁን ሰዓትም ከአንድ ሰው ጋር ብቻ እንዲገናኙ እንደተፈቀደላቸው ጠቁመውናል። ይህ ዜና ከተሰማም በኋላ በአብዛኞቹ የሚድሮክ አመራር ኃላፊዎች ዘንድ መደናገጥ መፈጠሩን የጠቆሙት ምንጮች ከተባራሪ መረጃ ውጪ ቀጣዩ ሁኔታቸውን በተመለከተ ምንም የተጨበጠ መረጃ ማግኘት እንዳልቻሉ ይገልጻሉ። የሼክ መሐመድን ሁኔታ በቅርብ ያውቃሉ ተብሎ የሚገመተው የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዳይሬክተር ዶክተር አረጋ ይርዳው ጋር ደውለን ነበር፣ ከሀገር ውጭ እንደሆኑ ተገልጾልናል። የደርባ ሚድሮክ ዋና ስራ አስኪያጅ አቶ ኃይሌ አሰገዴን ስለ ሁኔታው ጠይቀናቸው ነበር። እንግዲህ እኔ የምንማቀው እናንተ የምንጠጥትን ያክል ምልክ እናንተ የሰማችሁትን እኛም ሰሰምተነ ገና ለማጣራት እያሰብን እሳቸው በሰላም እንዳሉ እናቃለን። አስራ አምስት ነጥብ ሶስት ቢሊየን የአሜሪካን ዶላር የተመዘገበ የሀብት መጠን ያላቸው ሼክ መሐመድ ዋነኛ የሀብት ምንጫቸው የነዳጅ ዘይት እንደሆነ ይነገራል። በኢትዮጵያም በሆቴልና ቱሪዝም፣ በግብርና ትምህርት፣ ማዕድን፣ ኮንስትራክሽን፣ ሪል ስቴት፣ ማኒፋክቸሪንግ ኢንዱስትሪዎችና በፋይናንስ ስራ ላይ የተሰማሩ ባለሀብት ናቸው። በዚህም ከሰባ ኩባንያዎችና ከአርባ ሺህ በላይ ሰራተኛ ያላቸው ቢሊዮነር ናቸው። ከዚሁ ጎን ለጎን ደግሞ በኢትዮጵያ ለልማት የወሰዷቸውን ቦታዎች ለረጅም ዓመታት አጥረው በማስቀመጥ ስማቸው የሚነሳ ባለሀብት ናቸው። ከድርጅታቸው መካከልም ታክስ ባለመክፈል ክስ ተመስርቶባቸው ያውቃል። የሳውዲ አረቢያ አልጋወራሽ መሐመድ ቢን ይህንን የማሰር እርምጃ የወሰዱት አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ጋር በተያያዘ ሲሆን፣ በዚህም የተያዙት ሰዎች አብዛኞቹ ከሳውዲ መንግስት ፕሮጀክቶችን ወስደው ያልሰሯቸው ወይም ያልጨረሷቸው እንዳሉና በዚህም የተነሳ ከፍተኛ ቁጥር ያለው ገንዘብ ተመዝብሯል መባሉን የሚጠቁሙ መረጃዎች በሳውዲ ሀገር ውስጥ መገናኛ ብዙኃን እየወጡ ነው ተብሏል። አንዳንድ ተንታኞች የሳውዲው ንጉሥ እርምጃ ወደፊት ሀገራቸውን ለመለወጥ የያዙትን አጀንዳ እንዳያስፈጽሙ እንቅፋት ሊሆኑ የሚችሉ ሰዎችን ገለል ያደረጉበት እንደሆነ ያስረዳሉ። የመካከለኛው ምስራቅ ኢንስቲትዩት ተመራማሪ ዙቤር ኢቅባል ለአሜሪካ ድምጽ ሬዲዮም ሲናገሩ የአልጋ ወራሹ እርምጃ በሳውዲ ውስጥ ለውጥ በሚሹ ወጣቶች እና በቆየው ትውልድ መካከል ከሳውዲ ልዑላዊ ቤተሰብ ውስጥ መኖራቸውን አስረድተዋል። የሳውዲ አረቢያ መንግስት በ500 ቢሊዮን ዶላር ወጪ የኢንዱስትሪና የፈጠራ ስራ ማዕከል ለመገንባት ያለውን እቅድ ባለፈው ወር ያስታወቀ ሲሆን የሀገሪቱ የወደፊት አቅጣጫ የለዘቡ የሃይማኖት መርሆች የሚታዩባት ለለውጥ የተዘጋጀች እንድትሆን ታስቧል። የሳውዲ መንግስት በአሁኑ ሰዓት 11 ልዑላልና 38 ታዋቂ ባለሀብቶችን በቁጥጥር ስር መዋሉ ታውቋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ